ቤት ብሂል ባእል እግዚአብሔር ቤት በምንት ያረት ወሬዛ ፍኖቶ በአቂበ ነቢበከ ወበኩሉ ልብየ ሐሰስኩከ ኢታርህቀኒ እምትዛዝከ ውስተ ልብየ ሀባይኩ ነቢበከ ከመ ኢየአብስ ለከ ቡሩክ አንተ እግዚኦ ወምህረኒ ኩነኔከ በከናፈርየ ነገርኩ ኩሎ ኩነኒ አፎከ በፍኖተ ስምከ ተፈሳይኩ ከመዘበ ኩሉ ብይል ወእዛዋ በትእዛዝከ ወአሐስስ ፍናዊከ ወአነብብ ትእዛዛቲከ ወኢይረስእ ቃለከ